አሁን የምንመለከተው እዚህ ሐዋርያ ሥራ ምዕራፍ 24 ላይ ቁጥር 24 እስከ 27 ያለውን ነው ግን በተለይ ቁጥር 24 እስከ 25 አለው ላይ ትኩረት አደርጋለሁኝ። አነበዋለሁ። እንደዚህ ይላል ከጥቂት ቀንም በኋላ ፊሊክስ ንጉሡ ወይም ገዥው ፊሊክስ አይሁዳዊት ከነበረችው ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ እና በኢየሱስ ክርስቶስ ስለማመን የሚናገረውን ሰማው ይላል እና ጳውሎስ የተናገረው ነገር በሶስት ነጥቦች ዙሪያ ያለ ሀሳብ ነው፣ እና ስብከት ነው በባልና በሚስቱ ፊት፣ ምናልባት ወታደሮች አብረው ይሰሙ ይሆናል። ግን እንደዚህ ነው የሚለው እርሱም ስለ ጽድቅና ራስን ስለመግዛት ስለሚመጣውም ኩነኔ፣ የእንግሊዝኛውና የግሪኩ ስለሚመጣውም ፍርድ ነው የሚለው ሲነጋገር ሳለ ፊሊክስ ፈርቶ አሁንስ ሂድ፣ በተመቸኝ ጊዜ ልክ ያስጠራሃለሁ ብሎ መለሰለት ብሎ ይናገራል እና እኔ የሰጠሁት ርዕስ ለዚህ ስብከት ጳውሎስ በፊሊክስ ፊት የሚል ነው። ሐዋርያው ቅዱስ ጳውሎስ እስረኛ ነው እንደምታውቁት፣ አሁን እንደምታውት ታስሯል። ታሪኩ ከሐዋርያ ስራ ምዕራፍ 21 የጀመረ ነው። ሐዋርያ ስራ ምዕራፍ 20 ላይ ጳውሎስ ከኤፌሶን ወደ ሌላው የኤሽያ ክፍል ሄደ። ከዛ እግዚአብሔር ወደ ኢየሩሳሌም እንዲመለስ ተናገረው እና በየመንገዱ ወደ ኢየሩሳሌም ጉዞ ባደረገበት ጊዜ ወገኖችን፣ ቤተ ክርስቲያናትን እየጎበኘ ነበር እየተመለሰ ያለው እና አመተ ምረቱ 57 ዓመተ ምህረት ነው። ጌታ የሱስ ክርስቶስ ከሞተ ወደ 20 ዓመት ሞቶ ከተነሳ አካባቢ ይሆናል ማለት ነው። 27 ዓመት አካባቢ ይሆናል። እና ጳውሎስ በጣም ብዙ ቤተክርስቲያኖችን ተክሏል። ምዕራፍ 23 ላይ በቀጥታ ጳውሎስ ተይዞ በአይሁዳውያን ለንጉስ ለኢየሩሳሌም ገዢዎች አልፎ ተሰጠ። በምዕራፍ 23 ላይ አንድ የሚያስደንቅ ነገር ተከናውኖታ ያላችሁ እዚህ ስላይዴ ላይ ጽፌዋለሁ። አርባ የሚሆኑ ሰዎች ጳውሎስን ሳንገለው ምግብ አንቀምስም ብለው ተማምለው ነበር ምዕራፍ 23 ቁጥር 16 ላይ እንደዚህ የሚል ታገኛላችሁ። ቁጥር 16 ላይ ብትመጡ ከዛ በፊት ነው ነገሩ፣ ግን ያለው ይህንን የተማማሉትን ሰዎች ቁጥር 12፣ 13 እና 14 ላይ በጠባም ጊዜ አይሁድ ጳውሎስን እስኪገሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። ይህንንም ሴራ ያደረጉት ሰዎች ከአርባ ይበዙ ነበረ ብሎ ይናገራል። ልክ ይህንን ሴራቸውን ቁጥር 16 ላይ የጳውሎስ የእህቱ ልጅ ደባቸውን ሰምቶ ጳውሎስ የታሰረበት ቦታ ሄዶ አርባ የሚሆኑ ሰዎች ሊገሉ ተማምለዋል እና ሰምቲንግ መደረግ አለበት ብሎ ነገረው። ጳውሎስ ይህንኑ ሀሳብ ለአንድ መቶ አለቃ ጠርቶ ይህንን ልጅ ሻለቃው ጋር ይዘሂድና ለሻለቃው የሚነግረው ነገር አለ ብሎ ልጁ ወደ ሻለቃው ተወሰደ። ሻለቃው ምንድን ነው የምትነግረኝ ሚስጥር? ብሎ ሲነግረው አይ አርባ ምናምን የሚሆኑ ሰዎች ጳውሎስን ሳይገሉ ምግብ እንደማይበሉ ተማምለዋልና አንድ ነገር ማድረግ አለብህ አለው። ልጁ የእህት ልጅ ነኝ ምናምን ብሎ አልተናገረም። ያን ጊዜ ሻለቃው አንድ ውሳኔ ወሰነ ሁለት መቶ ሰራዊት እንደገና ሁለት መቶ ቀስት የሚይዙ ሰራዊቶች 200 ወታደር 200 ቀስተኛ ሰራዊቶች እና ሰባ ፈረሰኞች አጅበው ጳውሎስን ወደ ቂሳሪያ ወደሚባለው ከተማ ወደ ሮም እንዲጠጋ እንዲወስዱት አዘዘ። ራሱን በበቅሎ ላይ ተቀምጦ እንዲሄድ ታዘዘ እና ያ ሁኔታ ነው አሁን እዚ ጋ ያለውን ነገር የሚያመጣን እና ልክ ምዕራፍ 24 ላይ ስንመጣ ልክ ቂሳሪያ ከተማ የሚባለው ከተማ አይሁዶች ከኢየሩሳሌም ወርደው ዋና የታወቀ ጠበቃ ይዘው በጉባኤ ጳውሎስን መክሰስ ጀመሩ እና ያን ጊዜ ፊሊክስ በዙፋኑ ላይ ወይም በመቀመጫው ላይ ተቀምጦ ነበር። የአይሁድንም ክስ ሰማ። ጳውሎስም ደግሞ ራሱ የሚያቀርበውን ማስረጃ ተናገረ። ግን አንድ ነገር ተናገረ ጳውሎስ። በእርግጥ ጳውሎስ እንደዚህ አይነት እስር ቤት ውስጥ በቀረበበት ጊዜ የሮም አይሁዳዊ ነው፣ ግን የሮም ሲቲዝን አለኝ። እኔ ሮማዊ ነኝ በሲቲዝንሽፕ እና በዜግነቴ ሮማዊ ነኝ ብሎ ይናገር ስለነበር፣ የሮም ገዢዎች ስለነበሩ ገዢዎቹ በሙሉ በጣም ይደነግጡና ይፈሩ ነበር። እና ስለዚህ ሚስትሪት እንዳያደርጉት ማለት አላግባብ እንዳይጎዱት ይፈሩና ይጠነቀቁ ነበር። እና ልክ እዚህም ጋር የሆነው ነገር እንደዚህ ነው። እና ጳውሎስ እነዚህ የሚከሱኝ ሰዎች ማስረጃ የላቸውም። ማስረጃ የሚያገኙ ከሆነ ይናገሩ። እኔ አንድ ነገር ተናገር ያለው አለ ቅድም ባነበብኩላችሁ ላይ በሰዎች በተሰበሰቡበት ሰዓት እኔ ስለ ሙታን ትንሣኤ ነው የምከራከረው ሰው የሚሞቱ ሰዎች አንድ ቀን ይነሳሉ ብዬ በመናገሬ ነው እንጂ ሌላ የተናገርኩት ወንጀል የለም፣ ይሄ ደግሞ እውነት ነው ብሎ እንደተናገረ ትመለከታላችሁ። ስለዚህ አሁን ፊሊክስ የሚባለው ገዢ በቤተ መንግሥት ውስጥ እንዲታሰር አድርጎታል ቤተ መንግሥት አካባቢ እና አሁን ፊሊክስ ከሚስቱ ጋር መጥቶ ጳውሎስን አስጠርቶ ቤተ መንግሥት ውስጥ በኢየሱስ ክርስቶስ ስለማመን እንዲነግረው ፈለገ እና ድሩሲላም አይሁዳዊ ነበረችና፣ ምናልባት የድሩሲላ መገፋፋት ሊሆን ይችላል ፊሊክስ ጳውሎስን አምጥቶ እንዲሰማ ያስደረገው ተብሎ ይታሰባል። ለነገሩ ግን አሁን እንደዚህ አይነት ታሪካዊ ባክግራውንድ እንዳለው ታሪኩን እንድታዩ ነው እና እኔ አንድ አራት ነጥቦችን ላስተላልፍ ፈልጋለሁ ዛሬ። መጀመሪያ ፊሊክስና ድሩሲላ እነማን ናቸው የሚለውን ጥቂት ልናገር። የመጀመሪያው ነጥቤ ይሄ ነው። ግን እዚህ መግቢያ ላይ አንድ የተናገርኩት ነገር አለ። ይሄ በጣም አስደናቂ የሆነ የታሪክ ክስተት ነው። የታ አስደናቂ የሆነ የታሪክ ክስተት ነው ያልኳችሁ ለምንድ ነው? እስረኛውን ሰውዬ ያሰሩት ሰዎች አምጥተው እስኪ የምትለውን ነገር እንስማ ብለው መጠየቃቸው እና ጳውሎስ ደግሞ እነሱን ሳይፈራ ፍርጥርጥ አድርጎ የእግዚአብሔርን መልእክት መናገሩ በጣም አስደናቂ ነገር ሆኖ እናገኘዋለን። እና ፊሊክስ እና ድሩሲላ ገዢው ፊሊክስ፣ አንዳንድ ሰዎች ባሪያ የነበረ ሰው ነበረ ድሮ እና ከባርነት ወጥቶ በተለያየ መንገድ ስልጣን ላይ የመጣ ሰው ነው። እና በጣም በኋላም እናገርበታለው ስለ ጸባዩ የሚናገሩት ነገር አለ እና ከሚስቱ ጋራ መጥተው ጳውሎስን ለመስማት ፈልገዋል። እዚህ ቁጥር 24 ላይ እንዳያችሁት። እና ይሄ ጳውሎስ የሚባለው ሰውዬ ስለምንድን ነው እንደዚህ በአይነት እንደዚህ ባለ ተቃውሞ ውስጥ ሽንጡን ገትሮ የቆመው? ምን ጠቃሚ መልእክት አለው? እና አይሁዶች ስለምንድን ነው የሚከሱት? ለምንስ ደው ደግሞ የሚጠሉት የሚለውን ነገር ሁሉ አይምሯቸው ሳይመላለስ እንዳልቀረ ይታሰባል። በተለይ ድሩሲላ አይሁዳዊት ናት ይላል እና ድሩሲላ፣ በታሪክ የምትታወቀው የሄሮድስ ልጅ እንደሆነች ነው። ንጉሱ ሄሮድስ ከወለዳቸው ልጆች መካከል አንዷ ናት። በጣም በሚገርም ሁኔታ የነበሩ ጽሁፎች በሙሉ እጅግ በጣም ቆንጆ ናት ብለው ይናገራሉ። እና አንድ ንጉስ አግብታ ነበር። እዚህ ማስረጃዬ ላይ ጽፌዋለሁ። አዚዘስ የሚባል የኤሚሲ የሚባል አካባቢ ንጉስ አግብታ ትኖር ነበር። በእርግጥ አባቷ ክርስቲያኖችን በጣም አሳዷል። በምዕራፍ 12 ላይ ያዕቆብን እንዲገደል አድርጓል በአደባባይ እንደገና ደግሞ ምዕራፍ 12 ሐዋርያት ሥራ ላይ ጴጥሮስ ጴጥሮስን ለማስገደል ጴጥሮስን እስር ቤት ትቶት ነበረ ልክ ምዕራፍ 12 መጨረሻ ላይ በሚገርም አይነት መንገድ የዩዴሚያ የሚባል አካባቢ ሰዎች ተሰብስበው ግብር ቀንስልን ሊሉት ሄሮድስ ፊት በቀረቡበት ጊዜ ምን ብለው ተናግረው ነበር አንተኮ? ዝም ብሎ ሰው አይደለህም አንተኮ እግዚአብሔር ነህ ብለው ንጉሱን አድሬስ አድርገውት ነበርና ያንን ሁኔታ ህዝቡ ሲናገር ተቀብሎ እንደነበረ ነው የሚነገርለት። ልክ እንደ ቀዳማዊ ኃይለሥላሴ ጃማይካ ሄደው አንተ ክርስቶስ ነህ ሲሏቸው እንደተቀበሉት አይነት ሄሮድስም ተቀብሎት ነበርና በዛን ጊዜ በጣም አስጨናቂ በሆነ መቅሰፍት ተቀስፎ እንደሞተ ሐዋርያ ስራ ምዕራፍ 12 ይናገራል። ና የእሱ ልጅ ናት ክርስቲያኖችን ያሳድድ ነበር እና አይሁዳዊ ስለሆነች እነ ጳውሎስ ና ክርስቲያኖች ስለሚናገሩት ነገር ለማወቅ ጉጉት እንደነበራት ይታሰባል። በእርግጥ እንዴት አገባት ፊሊክስ የሚለውን ነገር ስታስቡ እዚ ጋ ከታሪክ ያገኘውትን ነገር አስቀምጫለሁ። አንድ አስማተኛ አይሁዳዊ ይችን ድሩሲላን አባብሎ ከፊሊክስ ጋር አስተዋውቆት ባሏን ንጉሱን ጥላ ፊሊክስን እንዳገባች ነው የሚታወቀው። በዛን ጊዜ በጣም የአመንዝራ ሕይወት የገነነና የታወቀ ነበርና እንደዚህ አይነት መካካዶች በተጋቡ ሰዎች መካከል ይፈጸሙ ነበር። ነገር ግን ፊሊክስን በተመለከተ የታሪክ መጽሐፍቶች በሙሉ የሚናገሩት በጣም ጨካኝ የሆነ ሰው እንደነበረ እና ቅድም ጠቀስ አድርጊ ያለው ባሪያ እንደነበረ ከባርነት ወደ ስልጣን እንደመጣ ግን ከባርነት ወደ ስልጣን የመጣበት መንገድ ራሱ በጣም ክሩክድ የሆነ ጭከና፣ ክፋት የሞላበት መንገድ እንደሆነ አታላይ እንደነበረ፣ ገንዘብ ወዳጅ እንደነበረ፣ ጉቦኛ እንደነበረ እና ስነ ምግባር የሚባል ነገር የማያቅ ሰው እንደነበረ እና ስልጣንን ለመያዝ በስልጣን ላይ ለመቆየት የሚያስፈልገውን ነገር ሁሉ ለማድረግ ቅር የማይለው ሰው። ልክ አሁን ኢትዮጵያ ውስጥ እንዳሉ ባለስልጣናት ማንንም ቢገሉ ቅር እንደማይላቸው፣ መግደል፣ ማጥፋት እንደዛ አይነት ህይወት ነበራቸው የዛን ጊዜ ባለስልጣናት። ልክ አሁንም እንደ ልክፍት ነው ባለስልጣናት እንዲህ አይነት ነገርን የያዙት። እና በቂሳሪያ በነበሩበት ጊዜ አሁን ፊሊክስ እና ድሩሲላ በጣም የታወቀ ዘመናዊ የነበረ በዛን ጊዜ ቤተ መንግስት ውስጥ ነው ያሉት። በጣም ብዙ ጭፍሮች አሉበት። እዛ ጭፍሮች ወታደሮች ባሉበት ቦታ ነው ጳውሎስን አስጠርተው እየሰሙ የነበረው እና ጳውሎስ እስረኛ ነው። ቅድም እንዳልኩት ንጉስ ፊት ነው ያለው እና የንጉሱ ሚስት ድሩሲላ ፊት ነው ያለው እና የጠየቁት ያሰቡትን ነገር እዚህ ቁጥር 24 መጨረሻ ላይ የእግዚአብሔር ቃል አስቀምጦታል። ምንድነው ከሚስቱ ከድሩሲላ ጋር መጥተው ጳውሎስን አስመጣ ይልና በኢየሱስ ክርስቶስ ስለማመን የሚናገረውን ነገር ሰማው ይላል። ሁለቱም ናቸው የሰሙት። በታዋቂነት የሚነገረው ፊሊክስ ነው። እኔ እማስበው ሌሎች ባለስልጣኖችም አብረው ቁጭ ብለው እንደሰሙ ነው። ግን አንድ ነገር ይህንን የመጀመሪያውን ክፍል ስለ ፊሊክስና ስለ ድሩሲላ ስናገር ሳልጠቁማችሁ ላላልፍ ፈልጋለሁ። በዘመኑ ሃይማኖት ነበረ ወይ? አሁን አንዳንድ ሰዎች የሚያስቡትን ነገር እንድታስቡ ነው የምፈልገው። በዛ በክርስትና በጀመረበት ጊዜ ሃይማኖት ብዙ አልነበረም። ስለዚህ ክርስትና እንደ ልቡ ሮጦ የነበረውን ዓለም በሙሉ መቆጣጠር ችሎ ነበረ የሚሉ ሰዎች አሉ። ግን ትክክል አይደለም፣ ስህተት ነው። ፊሊክስ እና ሚስቱ እዚያ ያሉት በኢየሱስ ክርስቶስ ስለማመን ጳውሎስ የሚናገረውን ነገር ለመስማት ነው። ግን ሃይማኖት ነበረ። ያን ጊዜ ምን ምን አይነት ሃይማኖቶች ነበሩ? አንዳንዶቹን ጠቅስላችኋለሁ የነበሩት ሃይማኖቶች እነዚህ የሮማውያን ያን ጊዜ የሮማን ኢምፓየር ነው፣ የሮማን ግዛት ነው። ዓለምን የሚታወቀውን ዓለም የተቆጣጠሩት ሮማውያን ናቸው። በታሪክ እንደሚታወቀው እና እስከ ግብጽ ድረስ ነበር ግዛታቸው። ወደ ኢትዮጵያ አልወረዱም እና በጣም ሰፊ ግዛት ነበራቸው እና ያን ጊዜ የሮማዊ የሮማውያን ግዛት ኤሊቶች የሚባሉት የታወቁት ሰዎች፣ የተማሩት ሰዎች፣ ባለስልጣኖች ወይም በዳኝነት በተለያየ አገዛዝ ላይ ያሉት በሙሉ የሚያመልኩት የሮማን ኢምፐረር አምልኮ የሚባል ነበረ። ማለት እያንዳንዱ የሮማን ንጉስ ቄሳሮች የቤተ መቅደሶች አሏቸው በየከተማው እና ካህናቶች አሏቸው ቀሳ ውስጥ የነሱ ስዕል ወይም ደግሞ ሀውልት ተሰርቶ ገና ሳይሞቱ እዛ ይታጠንላቸው ነበር፣ ይመለኩ ነበር። እና በጣም ብዙ ሰዎች የሮማን ነገስታትን አምላኪዎች ነበሩ። ለዚህ ነው ክርስትና ሲወጣ ምንድን ነው የሆነው መሰላችሁ? አምላካችን ቄሳር አይደለም። አምላካችን ማን ነው? የሰማይ የምድር ፈጣሪ እግዚአብሔር ነው። እግዚአብሔር የሚባለው አምላክ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ነው። ከነዚህ ከሦስቱ የስላሴ አካላት አንዱ የሰውን ስጋ ለብሶ አምላክ ነው፣ ንጉስ ነው፣ እረኛ ነው፣ እሱ አዳኝ ሆኖ መጥቷል የሚለውን ዜና ሲያሰማ ክርስትና በቀጥታ ተቃዋሚ የነበረው እምነት የዚህ የኢምፐረሩ እምነት ነው እና ክርስቲያኖች እየተያዙ ይገደሉ ነበር ይታረዱ ነበር፣ ለአውሬ ይሰጡ ነበር። እና ክርስትና መከራ አይቶ ነው አሁን አለንበት ደረጃ ላይ እየደረሰ እና በዚህ እምነት ውስጥ ነው ተግዳሮትን ተገዳድሮ ልክ እነ ሐዋርያው ጳውሎስ በነበሩበት ጊዜ ሮም ከተማ ውስጥ ብቻ ሰላሳ ሺህ ክርስቲያኖች እንደነበሩ በታሪክ ተጽፎ ይገኛል። እና የሚገርም ነው። እንደዚህ አይነት እውነት ውስጥ ነው ክርስትና ይስፋፋ የነበረው። ያን ጊዜ አንዳንድ ሰዎች አሁን የምናየው የተመሳሳይ ጾታ ጋብቻ በጣም አጸያፊ ኃጢአት ነው አልነበረም ብለው ያስባሉ። ውሸት ነው። ገና ከሮማን ግዛት በፊት የነበረው ግዛት የአሌክሳንደር ዘግሬት ራሱ አሌክሳንደር ዘግሬት የሚባለው ጌይ እንደነበረ እና ባለስልጣኖቹ በሙሉ እንደዛ አይነት ሰዎች እንደነበሩ በታሪክ ተጽፎ እናገኛለን። እና አሁን የምናያቸው ኃጢአቶች ድሮም እንደነበሩ ነው። ሰዶም እና ገሞራ የሚባለው ሀገር ገና ከዛ በፊት ከ2000 ዓመት በፊት ከክርስቶስ መምጣት በፊት እሳት ዘንቦ ያቃጠለው እንደዛ አይነት ኃጢአቶች ስለነበሩ ነው። እና ሃይማኖቶች ነበሩ። አሁን ሌላውን ደግሞ ልጠቁማችሁ የምፈልገው የአካባቢ ጣዖታትም ነበሩ ያን ጊዜ። ለምሳሌ ኤፌሶን፣ አሁን ምዕራፍ 17 ሐዋርያት ሥራ ላይ ብትመጡ ኤፌሶን ከተማ ላይ ጳውሎስ ወንጌል ሰብኮ ብዙ ሰዎች ጌታን ተቀብለው ድነው ነበረ። እና አንዱ ተቃውሞ በክርስትና ላይ እና በነ ጳውሎስ ላይ የተነሳው ስለምን ነበረ? ኤፌሶን ከተማ ውስጥ የምትመለክ ጣዖት ስለነበረች ነው። የጣዖቷ ስም ዳያና ነው። ዳያና የሚባል ስም ታውቃላችሁ? መጀመሪያ የጣዖት ስም ነበረ። እና የዳያና አምላኪዎች በሙሉ ተሰብስበው በተለይ በአምልኮቱ የሚጠቀሙ ሰዎች ነበሩ። የዳያናን ቅርጽ በመስራት ይቸበችቡ ነበር። በየዓመቱ በጣም ትርፍ ያገኙ ነበር። ስለዚህ እንደዚህ አይነት ሃይማኖቶች የነበሩበት ጊዜ ነው። ይህ የጣዖት አምልኮ የሮማን ኢምፐረር አምልኮ ራሱን የሚገልጥበት ልዩ ልዩ መግለጫዎች ነበሯቸው። እነዚህ በአጠቃላይ ባህል የሚለውን ነገር የምንገልጽበት መግለጫ ላይ ነው የሚያመጡን። የሃይማኖቱ ባህል ሳይንሳቸውን፣ አለባበሳቸውን፣ ዘፈናቸውን፣ አበላላቸውን፣ ስነ ጽሁፋቸውን እነዚህ ጠቅላላ ማህበራዊ የሆነውን ነገር በሙሉ በቁጥጥር ስር ያደረገው የዛ የአምልኳቸው አይነት ነበር እና የጣዖት አምልኮ ይህንን ነገር የሚገልጽ ነበር። ልክ በዚህ ውስጥ ነው ክርስትና እየተስፋፋ የነበረው። እና ፊሊክስ አሁን ጌታ ኢየሱስ ክርስቶስን ስለማመን ከሌሎቹ እምነቶች በምንድን ነው የሚለየው፣ ለምሳሌ ከኢምፐረር አምልኮ በምንድን ነው የሚለየው እና ምንድን ነው የክርስትና አስኳል ትምህርቱ የሚለውን ነገር ለመረዳት ጠይቆ እንደነበረ ነው የምናውቀው። አሁን እኛም ሀገር ራሱ የተለያየ የአምልኮ አይነቶች አሉ። ኦሮሞዎች የሚያመልኩት አምልኮ አለ፣ አማራዎች የሚያመልኩት አምልኮ አለ እና አማራዎች እና ኦሮሞዎች የሚያመልኳቸው አምልኮ ከክርስትና አንዳንድ ነገሮች ጋር ተሰባጥረው ምን ብለን እንጠራቸዋለን? ሲንክሪታይዝድ ሆነው ማለት ተደባልቀው እምነቱን በክለውት እዚህም እዚህም ሰው ሳይሆን ዝም ብሎ ድብልቅልቅ ብሎ እንዲኖር የተደረገ ነገር አለ እና አሁን ፌሊክስ በኢየሱስ ክርስቶስ ስለማመን ሊሰማው ጳውሎስ ፊት ቁጭ ብሎ ነው የምንመለከቱት። እና ጳውሎስ ምንድን ነው የሚናገረው? ይህንን አሁን ቁጥር 25 ላይ ጳውሎስ የተናገረውን ነገር በደንብ የምትረዱ ከሆነ የክርስትና እምነት ምንድን ነው፣ ዋና መልእክቱ የሚለውን መረዳት ትችላላችሁ። የጳውሎስ መልእክት የመጀመሪያው ስለ ጽድቅ እና ይሄኛው ነጥቤ ላይ እመጣለሁኝ። የአንደኛው መልእክት ነው። ቁጥር 25ን ስትመጡ በክርስቶስ ስለማመን የሚናገረውን ሰማው ብሎ እርሱም ማን ነው? ጳውሎስ ስለ ጽድቅና ራስን ስለ መግዛት ስለሚመጣውን ፍርድ ሲነጋገር ነበረ እና ጳውሎስ አሁን ሶስት ነጥቦች ነው በፊሊክስና በድሩስላ ፊት እየተናገረ ያለው። አንድ ባንድ ሄድባቸዋለሁ። የመጀመሪያው ስለ ጽድቅ ነው። በእርግጥ እንደዚህ የሚል አስተያየት ሰጥቻለሁ። እዚህ ስላይዴ ላይ እስረኞች እንደዚህ አይነት አጋጣሚ ቢያገኙ ማለት ፈላጭ ቆራጭ የሆነ ዳኛ ወይም ገዢ ለመፍታት፣ ለማሰር፣ ለመግደል፣ ለማስገደል የሚችል አይነት ዳኛ ፊት ቢቀርቡ እስረኞች በሙሉ ሊያደርጉ የሚችሉትን ነገር ማሰብ ትችላላቸው። የተቻላቸውን አድርገው በተለያየ ጥበብና ዘዴ ምንም ችግር እንዳልፈጠሩ ተናግረው ማምለጥ ነው የሚፈልጉት ወይም ደግሞ ጉቦ ሰጥተው። ጳውሎስ ግን እንደዚህ አላደረገም። እነዚህን ሰዎች ያያቸው እዚህ ስላይድም ላይ አስቀምጨዋለሁ። ድሩሲላንና ፊሊክስን ደግሞም ሌሎች የነበሩ ባለስልጣኖችን ያያቸው ጳውሎስ እንደምን አድርጎ ነው ወንጌል መስማት ያለባቸው አደጋ ውስጥ ያሉ ሰዎች፣ የእግዚአብሔር ጽድቅ፣ የእግዚአብሔር ራስን መግዛት፣ የሚመጣው ኩነኔ ወይም የሚመጣው ፍርድ የሚያሰጋቸው ሰዎች መሆናቸውን አውቆ ነው እየተናገረ ያለው። የጠፉ ናቸው። ሲኦል የሚጠብቃቸው ሰዎች ናቸው። ነፍሳቸው በዘላለም አደጋ ውስጥ ናት። ይሄ እያንዳንዳችን ስለ ማንኛውም ሰው ልናስበው የሚገባ ነገር ነው። ጌታ ኢየሱስ ክርስቶስን ያላመኑ ማናቸውም ሰዎች ማለት በጌታ በኢየሱስ ክርስቶስ አምነው ጽድቄም እምነቴም የዘላለም ሕይወቴም የተመሰረተው በክርስቶስ ላይ ብቻ ነው ብለው የማያምኑ ሰዎች የሚጠብቃቸው የዘላለም ፍርድ ነው። ነፍሳቸው አደጋ ላይ ነው ያለችው። በጣም አስጨናቂ ሁኔታ ላይ ነው ያሉት። ስለዚህ እነዚህ ሶስት መሰረታዊ ነገሮች ሊገለጥላቸው፣ ሊነገራቸው ይገባል እነዚህ ሰዎች እና የመጀመሪያው መልእክቱ እንግዲህ ስለ ጽድቅ ነው። ጽድቅ ምንድን ነው የሚለውን ነገር ጥቂት እናገርበታለሁ። ጽድቅ የሚለው ቃል በዚህ በክርስትና እምነት የፍርድ ቤት ቃል እንደሆነ ነው የሚታወቀው። በእንግሊዝኛ ራይቸስነስ ወይም ጀስቲፊኬሽን ተብሎም ይታወቃል። እና ይሄ ጽድቅ የሚባለው ነገር ምንድን ነው መሰላችሁ? አንድ ሰው በተከሰሰበት ወንጀል ወይም ደግሞ በሚከሰስበት ወንጀል በዳኛ ፊት ቀርቦ ዳኛው ያሉትን ግራና ቀኝ ማስረጃዎች አይቶ አንተ ከዚህ ከተከሰሰብህ ወንጀል ወይም ደግሞ ካለብህ ማንኛውም ቅጣት ከሚያስከትል ነገር ነፃ ነህ ተብሎ ሲነገረው የሚሆነው ነገር ነው ጽድቅ ጀስቲፊኬሽን የሚባለው ነገር እና የአንድ ጊዜ ነገር ነው ግን ዘላለማዊ ውጤት በሰው ውስጥ የሚያመጣ ነገር ነው። ጽድቅን በተመለከተ በሶስት መንገድ ሰዎች ይመለከቱታል አንደኛ ቅድም እንዳልኩት በፍርድ ቤት መንገድ በዳኞችና በተወንጃዩ መካከል ሁለተኛ በማህበረሰብ አካባቢ ማለት ራይቸስነስ የሚባለው ነገር ትክክል የሆነውን ነገር ሁልጊዜ ለማድረግ የሚኖር ዝንባሌንና እውነትን ነው የሚያሳየው በሃይማኖት ግን ከህጋዊ ነገር ጋር ተያይዞ ከእግዚአብሔር ጋራ እርቅን ማድረግንና ከእግዚአብሔር ዘንድ እርቅን ተቀብሎ ከእግዚአብሔር ጋራ አባትና ልጅ ሆኖ መኖርን የሚያሳይ ነገር ነው። ይህንን ነገር ስንመለከት ታዲያ እግዚአብሔር ዘንድ ቀርቦ ከእግዚአብሔር ጋራ በእግዚአብሔር ፊት ተቀባይነት አግኝቶ አንድ ሰው እንዴት መኖር ይችላል የሚለውን ጥያቄ ማንም ሰው መጠየቅ አለበት። እኛ ከአዳምና ከሔዋን የመጣን የሰው ልጆች በሙሉ ኃጢአተኞች ነን። በእግዚአብሔር ፊት እግዚአብሔር እንዲቀበለን የሚያደርግ አንዲትም ቅንጣት ነገር የለችንም። እኛ የሰው ልጆች በሙሉ ኃጢአተኞች ነን። እንዳውም እንደዚህ ነው የሚባለው፣ እኛ ራሳችን ከእግዚአብሔር ርቀን ራሳችንን ለኃጢአት ለጥፋት፣ ለተስፋ ቢስነት የሸጥን ሰዎች ነን። እኛ የሰው ልጆች ከዚህ የተነሳ ከእግዚአብሔር ዘንድ የሚገባን ነገር ቢኖር የዘላለም ቁጣና የዘላለም ሲኦል ፍርድ ነው። እና ከዛ ከዛ ከሲኦል ፍርድ የምንድንበት ነገር ተዘጋጅቶ እኛ ከሲኦል ፍርድ ነፃ ናችሁ በምንባልበት ጊዜ ጽድቅን ነው የምናገኘው። እና ይህንን ጽድቅ ለሰዎች ለመስጠት እግዚአብሔር የሄደበት መንገድ አለ። በጥበቡ፣ በአሰራሩ፣ በደግነቱ፣ በፍቅሩ እኛን ከመውደዱ የተነሳ እግዚአብሔር የራሱን መንገድ አዘጋጅቷል። ይህንን ችግራችንን ለመቅረፍ ከእግዚአብሔር ጋር ለማስታረቅ የዘላለም ሕይወት ኖሮን እግዚአብሔር ጋር ገብተን ለዘላለም ከሱ ጋር እንድንኖር ጌታ ኢየሱስ ክርስቶስን ከስላሴ አንዱ የሆነውን ወደ ምድር እንዲመጣ ከቅድስት ድንግል ማርያም ተወልዶ እስከ መስቀል ድረስ ከመስቀልም በኋላ ማለት ነው ያለምንም ኃጢአት እንደኛ ኃጢአት ሳይኖርበት እንዲኖርና ከዛ በኋላ በመስቀል ላይ ኃጢአት አልባ የሆነው እሱ የእኛን ኃጢአት ተሸክሞ መስቀል ላይ ተሰቅሎ እሱ ጻድቅ የሆነውን የእሱን ጽድቀኛ እንድንወስድ እግዚአብሔር አምላክ ይህንን መንገድ አዘጋጀ። አሁን ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 21 ላይ ምን ተብሎ የሚታወቅ ጥቅስ አለ ዘ ግሬተስት ትራንዛክሽን የሚባለው ጥቅስ ነው፣ እና እግዚአብሔር ምን እንዳደረገ ነው የሚናገረው። እዚህ ጋር ጽፌዋለሁ፣ አነበዋለሁ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለ እኛ ኃጢአት አደረገው፣ ነው የሚለው። በጣም አስጨናቂ ሁኔታ ውስጥ ነው ጌታ ኢየሱስ እኔንና እናንተን ወዶ ያለፈው በመስቀል ላይ። ኃጢአት ያላወቀው እሱ የኔና የእናንተ ኃጢአት በሙሉ ተሰብስቦ በመስቀል ላይ በተሰቀለበት ጊዜ በላዩ ላይ ሆኖ እግዚአብሔር የእኛን ኃጢአት በክርስቶስ ኢየሱስ ላይ ቀጣው። ይሄ ነው የክርስትና ዋና ሜሴጅ እና ይሄ የሆነው ለምንድን ነው? አሁን ፊሊክስ እየሰማ ነው፣ ድሩሲላ እየሰማች ነው፣ ሌሎችም ባለስልጣናት። ይሄ የሆነው ለምንድን ነው? እግዚአብሔር እኛን መማር ካለበት የሚምረንና ጽድቅ የሚሰጠን ኢየሱስ ክርስቶስ በከፈለው የኃጢአት ዋጋ በኩል ብቻ ነው። ያንን ስናምን እኛ አስደናቂ ለውጥ በህይወታችን ይመጣል። ጽድቅ የሚባለው ነገር ከትልቁ ክስ ከኃጢአት ክስ ነፃ መሆናችንን የሚያውጅ የእግዚአብሔር የነፃ ስጦታ ነው። አስደናቂ ስጦታ ነው። የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር የተገለጸበት አስደናቂ ነገር ነው። ይሄ የሆነው ግን በጌታ በኢየሱስ ክርስቶስ አማካኝነት ነው። ማን ምን ስለሆንን አይደለም፣ ክርስቶስ ኢየሱስ በመስቀል ላይ ከመሞቱ የተነሳ ነው እና እንግዲህ በክርስቶስ ላይ ያመነ ሰው አሁን ጳውሎስ እየተናገረ ያለው የእግዚአብሔርን ጽድቅ ሊቀበል ይችላል። በክርስቶስ ያላመነ ግን የእግዚአብሔር ጽድቅ ስለማይኖረው የዘላለም ኩነኔ ወራሽ ነው። ይህንን ነው ለድሩሲላና ለፊሊክስ ሐዋርያው ቅዱስ ጳውሎስ የሰበከላቸው። ይሄ በጣም አስፈላጊና በጣም ጠቃሚ ነጥብ ነው። ጽድቅ ስናገኝ የመንፈስ ነፃነት ይኖረናል የህይወት ነፃነት ይኖረናል። ጽድቅ ስናገኝ ሰላምና ደስታ በውስጣችን ይፈሳሉ። ጽድቅ ያገኙ ሰዎች ወዲያውኑ በእግዚአብሔር ፊት መጸለይ ይጀምራሉና እዚህ ሮሜ ምዕራፍ ስምንት ላይ በጣም አስደናቂ ቃል አለ። በጌታ በኢየሱስ ክርስቶስ ሆነው የእግዚአብሔርን ጽድቅ የተቀበሉ ሰዎች እግዚአብሔርን የሚጠሩት ማን ብለውት ነው ብሎ ነው የሚናገረው። አባ አባት ብለው የሚጠሩበት የልጅነት መንፈስ ይሰጣቸዋል። በጣም አስደናቂ ህይወት ውስጥ ይገባሉ። እግዚአብሔር ስለዚህ እውነት የተመሰገነ ይሁን። ይህንን ነው ፊሊክስ የሰማው። በሁለተኛ ደረጃ የምናገረው የጳውሎስ መልእክት ራስን ስለመግዛት ነው። ሁለተኛው ነጥቡ ተመልከቱ፣ ምንድ ነው የሚለው ጳውሎስ። እሱም ስለ ጽድቅ አሁን የገለጥኩት ነገር ነው። ሁለተኛ ራስን ስለመግዛት ነው ደግሞ እንደገና እየተናገረ ያለው እና ራስን ስለመግዛት ጥቂት ነገር ላብራራ። መቼም ይህንን የመጽሐፍ ቅዱስ ጸሐፊዎች ሉቃስ ነው ይሄንን የጻፈው። የሁለት መጽሐፎችን ጽፏል ሉቃስ የሉቃስን ወንጌል እና ሁለተኛውን ይሄንን ሐዋርያት ስራን እና ምናልባት የሚገመተው ሉቃስ እዛ እስር ቤት አብሮት እንደነበረ ነው ከጳውሎስ ጋር እና እውነት ነው ደሞ ትክክልም ነው። እና ሉቃስ ከሐዋርያቱ አንዱ አልነበረም። አህዛብ ነው፣ የግሪክ ሰው ነው። በፕሮፌሽኑ ደግሞ ሐኪም ነው፣ ዶክተር ነው ዶክተር ሉቃስ ነው ብዙ ሰዎች የሚሉት እና ጳውሎስ እዚህ ጋር የሰበከውን ስብከት እነዚህን ሶስቱን ነጥቦች ሰመራ ይዛ አድርጎ በነጥብ ነው ቁጭ ያደረጋቸው። እና ጳውሎስ እራስን ስለመግዛት ደግሞ ተናግሯል። ዝርዝሩን አላሰፈረውም ሉቃስ እና እኔ አሁን ዝርዝር ነገሮችን ለማስተላለፍ እሞክራለሁ። ሐዋርያው ይህንን ሀሳብ ሄዶበታል። ራስን ስለመግዛት ምንድነው ራስን መግዛት? ራስን መግዛት የሚባለው ነገር አስደናቂ የሆነ ችሎታ ነው። ሰዎች ካላቸው መቼም አስደናቂ የሆነ ችሎታ ነው። ግን በተወሰነ መጠን እኛ ሁላችንም ራስን መግዛት የሚባለው ነገር ሊኖረን እንደሚችል አስባለሁ የሰው ልጆች ስለሆንን። ግን በኃጢአተኝነት ምክንያት ከኃጢአት አስፈሪና አስጨናቂ ችግር የተነሳ ብዙ ሰዎች ማለት በጌታ በኢየሱስ ክርስቶስ ያልሆኑ ሰዎች ራሳቸውን መግዛት መቶ በመቶ አይችሉም። ራስን መግዛት በጣም አስደናቂ ችሎታ ነው። ግን ብዙ ሰዎች ራሳቸውን መግዛት አይችሉም። እና ራሳቸውን መግዛት ባለመቻላቸው ሰዎች ደጋግመው አንዳንድ ኃጢአትን ሲሰሩ ታያቸዋላችሁ። ውሸት ሲዋሹ፣ ቁጣ ሲቆጡ፣ ንዴት ሲናደዱ እና ያልሆነ ነገር ውስጥ ሲገቡ፣ ራሳቸውን ሲጥሉ፣ ራስን መግዛት የሚባል ነገር ስለሌላቸው እንደዛ ውስብስብ ነገር ውስጥ ሲገቡ ትመለከቷቸዋላችሁ ራስን መግዛት በጣም አስደናቂ ነገር ነው። ግን ራሳቸውን መግዛት የማይችሉ ሰዎች አደጋ ውስጥ ይወድቃሉ። እዚህ ጋር እንደውም በጥያቄ መልክ ያስቀመጥኩት ሰዎች ደጋግመው የሚጠሉትን ነገር የሚያደርጉት ለምንድን ነው? ብዙ ሰዎችን ማ ህይወታቸውን ማየት ትችላላችሁ። ሱስ ውስጥ ገብተው አንዳንድ ሱስ ውስጥ ገብተው ከሱስ ነፃ የማይወጡት ለምንድን ነው ራሳቸውን ማውጣት የማይችሉ ለምንድን ነው? ከወንዱ ልጄ ከቡሽ ጋር ሰሞኑን እነጋገር ነበር። እኔ እዚህ ሀገር መጥቼ ያየኋቸው አሜሪካውያን ኦልሞስት 95 ፐርሰንት አጫሾች ናቸው። የሚገርም ነው። አጫሾች ናቸው 95 ፐርሰንት ነጮች አሜሪካውያን እና ከዛ ውስጥ ለመውጣት አንዳንዶቹ ሙከራ ያደርጋሉ። አንዲት ሴት አለች፣ እኔ እዛ የምሰራበት ቦታ አንድ ጊዜ የሆነ ነገር ነገር ያልነበር ለምንድን ነው የምታጨሽው አልኳት። እያጨስኩ ነው ያደግኩት አለችኝ። ግን እኮ ማጨስ የለብሽም ለምን አታቆሚውም አልኳት። እና በሳምንቱ ለማቆም ሙከራ አደረገች። እና ሁልጊዜ እዛ ጋር ስትመጣ ስራ፣ እዚህ ላይ የሚለጠፍ ነገር እንድለጥፍላት ትጠይቀኛለች። ይሄ የሆነ ኬሚካል በእጃቸው ይወስዳሉ ማለት ነው። እና ለምን አይወጡም? ከዛው ሰዎች ራሳቸውን መግዛት ስለማይችሉ ነው። በተለይ ፊሊክስ እና ሚስቱ የፈለጉትን ነገር ለማድረግ የፈለጉትን ነገር ከፈለጉት በማንኛውም መንገድ ያደርጉታል። ራሳቸውን ተቆጣጥረው ገዝተው በጤናማ ሁኔታ ሲሄዱ አተያቸው ማንም ነገር ይሄ አይሆንም ወይም ደግሞ ይሄ ትክክል አይደለም ቢላቸው ፊሊክስ እና ድሩሲላ ያ ሰው ጉዱ ፈላ፣ አደጋ ውስጥ ነው የሚወድቀው። ያ ሰው ጠላት ሆኖ ነው የሚቆጠረው። ያ ሰው ይሰቃያል በሆነም ባልሆነም መንገድ። ስለዚህ ራሳቸውን ያልገዙ ሰዎች የነበሩ ሰዎች እንደሆኑ ታያቸዋላችሁ። ከጋብቻቸው አካሄድ ራሱ ራሳቸውን ያልገዙ ሰዎች ነበሩ። እንደዚህ አይነት ነገር በሰው ልጆች ሁሉ ውስጥ ያለ ችግር ነው። ሁሉን ማግኘት አለብኝ የሚል አመለካከት አላቸው። ሰዎች ምኞቶቻቸውን ለማግኘት ማንኛውም ነገር ለማድረግ አይመለሱም። ራስን አለመግዛት የሰዎች ሁሉ ችግር ነው። ራስን አለመግዛት በዓለም ውስጥ ያለ ከፍተኛ የማህበረሰብ ጠንቅ ነው። ራስን አለመግዛት በልጆች ሕይወት ውስጥ ይታያል። በወጣቶች ሕይወት ውስጥ ይታያል በትልልቅ ሰዎች ህይወት ውስጥ ይታያል። በተማሩ ሰዎች ውስጥ ይታያል። ባልተማሩ ሰዎች ውስጥ ይታያል እና በፕሬዚዳንቶች፣ በጠቅላይ ሚኒስቴሮች፣ በገዢዎች ውስጥ ይታያል። እዚህ ጋር የምንነጋገረው ሰው ገዢ የነበረ ሰው ነው። በማንኛውም ሰው ህይወት ውስጥ ራስን አለመግዛት ይታያል። ራስን አለመግዛት የሰው ሁሉ ችግር ነው። የችግሮች ሁሉ ምንጭና መሰረት ነው። ራስን አለመግዛት ራሱን በተለያየ መንገድ ይገልጣል። ራስን አለመግዛት ራስን አለመግዛት አቅም ያላቸው ሰዎች ትንሽ አቅም ያላቸው ሰዎች በሶሳይቲ ውስጥ ወይም በሆነ ሪስፔክት ደረጃ ያሉ ሰዎች ራሳቸውን አለመግዛት በቁጣ፣ በንዴት፣ በጩኸት ያሳያሉ። ራሳቸውን አለመግዛት ራሳቸውን ደግሞ በዝቅተኛ ደረጃ ላይ ያገኙ ሰዎች ወይም ደግሞ ልዩ ልዩ አቅም የሌላቸው ሰዎች ራሳቸውን አለመግዛትን የሚያሳዩትና የሚገልጡት በለቅሶ ነው፣ በማኩረፍ ነው፣ ወዘተ። እንደዚህ እንደዚህ አይነት ነገሮች በሰዎች ሕይወት ሲታይ ታያላችሁ። ራስን አለመግዛት የብዙ ሰዎችን ሕይወት አስጠፍቷል። አንዳንድ ጊዜ ሰዎች በቃል ንግግር ውስጥ ይነጋገሩና ወዲያው እጃቸው ቀድሞ ሰዎችን ሲመቱ፣ ሲደበድቡ፣ ሲገሉ ታያቸዋላችሁ። ራስን አለመግዛት ያመጣቸው ችግሮች ናቸው። ይህንን ራስን አለመግዛት ፊሊክስ በደንብ ያውቃል ድሩሲላም በደንብ ታውቃለች። ራስ ባለመግዛት ራሳቸውን እንደጎዱ ሌሎችም ሰዎችን እንደጎዱ ይሄ የሰዎች ሁሉ ችግር እንደሆነ እነዚህ ሁለቱ ሰዎች በደንብ ያውቃሉ፣ አብረዋቸው የነበሩትም ሰዎች። ስለዚህ ራስን ስላለመግዛት ሌላው ሃይማኖት የሚሰጠው መልስ አለው። የኢምፐረር ወርሽፕ ይሰጣል። ይሄንም መልስ አይሰጥም፣ አይችልም የዲያና አምልኮ፣ የጣዖት አምልኮ እንደዚህ አይነት መልስ ይሰጣል? አይሰጥም። ስር ነቀል የልብ ችግር መልስ የሚሰጥ አንድና አንድ እምነት፣ ብቸኛ እምነት ክርስትና ብቻ ነው፣ ብታምኑም ባታምኑ። ስለዚህ እግዚአብሔር ለሰዎች በክርስቶስ በኩል ከሚሰጣቸው ስጦታዎች አንዱ ራስን መግዛት ነው። ልክ የመንፈስ ቅዱስ ፍሬ ተብሎ ነው የተጠቀሰው። ገላትያ ምዕራፍ አምስት ላይ ራስን መግዛት መጽሐፍ ቅዱስ ላይ ራሱን የሚገዛ ሰው ከተማ ከሚገዛ ሰው የተሻለ ነው ይላል። በጣም አስደናቂ ስጦታና ችሎታ ነው። ይህንን ችሎታ ሊሰጥ የሚችል እግዚአብሔር ብቻ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን በምናምንበት ጊዜ የመጀመሪያ የደህንነት ውጤት ሆኖ በውስጣችን ከሚገለጡ ስጦታዎች አንዱ ራሳችንን መግዛት ነው። አመለካከታችን ይለወጣል። አስተያየታችን ይለወጣል። አዲስ ልብ ይኖረናል። አዲስነት፣ ያ አዲስ መንፈስ፣ አዲስ የህይወት እይታ ይኖረንና ያ አዲስነትና አዲስ የህይወት እይታ መጀመሪያ ውስጣችን ከሚተክለውና ከሚያስቀምጠው ነገር አንዱ ራስን የመግዛት ስልጣንና ስጦታ ነው። እግዚአብሔር ይመስገን። ለፊሊክስ ጳውሎስ የሰበከው የሁለተኛው ነጥብ ተመልከቱ። የመጀመሪያው ስለ ጽድቅ ነው። ጽድቅ እግዚአብሔር ይሰጣል ራስን መግዛት ደግሞ የሚባለውን ኃይል እግዚአብሔር ይሰጣል። ሰዎች በተፈጥሯቸው ራሳቸውን አይገዙም። የሰዎች ችግር ምስቅልቅል፣ ረብሻ፣ ሰላም ማጣት፣ ረፍት ማጣት፣ የማህበረሰብ መናወጥ፣ ችግሩ ራስን አለመግዛት ነው። ውስጣዊ ችግር ነው። ይሄንን ሊነቅል እና በምትኩ ራስን መግዛት የሚባለው መንፈስ፣ ኃይል፣ ችሎታ፣ ስልጣን ሊሰጥ የሚችል እግዚአብሔር ብቻ ነው። ይሄንን ለፊሊክስ እና ለሚስቱ ለድሩሲላ ለሌሎችም ለሚሰሙ ሰዎች ጳውሎስ ተናገረ። ሶስተኛው መልእክት ላይ እመጣለሁኝ። ሶስተኛው ነጥብ ደግሞ በጣም የሚያንቀጠቅጥና የሚያስፈራ መልእክት ነው። በእርግጥ ይሄንንም በደንብ አስረድቷቸዋል ጳውሎስ እና ቁጥር 25ን እንደገና አላንብብላችሁ እሱም ስለ ጽድቅና ራስን ስለመግዛት ስለሚመጣውም ፍርድ የአማርኛው ኩነኔ ነው የሚለው ሲነጋግር ሳለ ፊሊክስ ፈርቶ ይላል። እንግዲህ ሶስተኛው ነጥብ ስለሚመጣው ፍርድ ነው ጳውሎስ እና ሌሎችም ብዙ ሃይማኖቶች አሉ ከክርስትና ውጪ እኛ በመጨረሻ ፍርድ ይጠብቀናል ብለው ይናገራሉ። በእርግጥ የሚሰጡት መፍትሔ ባይኖርም ግን ክርስትና መፍትሔ አለው። አሁን የሚመጣ ፍርድ አለ ብሎ ለፊሊክስ እና ለሚስቱ እየነገራቸው ነው እና ፍርድም በተመለከተና በተመለከተ ይሄ ገዢና ሚስቱ የሚያውቁት ብዙ ነገር አለ። አሁን የተለያየ በመንግስት ስልጣን ላይ ያሉ ሰዎች በሙሉ የሚያውቁት ብዙ ብዙ ነገር አለ። አሁን ቅድም ኢትዮጵያ ውስጥ ባለስልጣን እኛ በግል የምናውቀው ባለስልጣን አለ እና የሚያደርጉት ነገር አለ። ብዙ ነገር ያውቃሉ እነዚህ ባለስልጣኖች እና ግን፣ እዚጋ ያሉት ሁለት ባልና ሚስት በጊዜው በጣም የታወቁ ሰዎች ናቸው። በጊዜው ስለሚደረጉ ፍርዶች፣ የፍትህ መዛባቶች፣ የስልጣን መባለጎች ብዙ ነገር ያውቃሉ በጣም ብዙ ነገር እና ፍርድ በዚህ በምድር ላይ በዝምድና በአገር ልጅነት በገንዘብ እንደሚለወጥ ያውቃሉ። እኛም እናቃለን። ኢትዮጵያ ውስጥ እንደዚህ ይደረጋል። እኛ ብዙ ፍርድ ተጣሞብን እናቃለን። የቤት በቤተሰብ አካባቢ፣ በቤተሰብ ዙሪያ ከዚህ የተነሳ ብዙ ሰዎች እንደሚጎዱ እንደተጎዱ ያውቃሉ ፊሊክስና ሚስቱ እና እንዳውም ይሄንን ሳስብ እኔ ፊሊክስ ከዚህ መልእክት በኋላ ቁጥር 26 ላይ የተሰጠው ኮመንት በጣም የሚያሳዝን ሆኖ አግኝቸዋለሁ። ቁጥር 26 ላንብብላችሁ። ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ ይላል። ታያላችሁ፣ ይሄ ሰውዬ ፊሊክስ የሚባለው ሰውዬ ጳውሎስን ለመፍታት ገንዘብ በጉቦ ለመፍታት እንግዲህ ጳውሎስ የታሰረው አሁን እስር ቤት የቆየው የሆነ ገዢ ከኢየሩሳሌም ማስረጃ ይዞ መጥቶ በዛ ማስረጃ አማካኝነት ፍትሕ እንዲከናወን ነው ለጊዜው ታስሮ የነበረው ጳውሎስ። ግን ፊሊክስ ምን እያደረገ ነው? ክርስቲያኖች የሚባሉት ሰዎች ገንዘብ አዋተው የሚሰጡት ከሆነ እና የሆነ ጠቃሚ ገንዘብ ከሰጠኝ እኔ ለቀዋለሁ ብሎ ነው እያሰበ ያለው። ይሄ ፍርድ ማዛባት ነው። እና እንደዚህ አይነት አመለካከት ነበራቸው ባለስልጣኖቹ። እና ጳውሎስ ግን ምንድን ነው ያላቸው? ፍርድ የሚባል ነገር ይመጣል። ይሄ ፍርድ ደግሞ የምን አይነት ፍርድ ነው? የመጨረሻ ፍርድ ነው። እዛ ፍርድ ዙፋን ላይ የሚቀመጠው ደግሞ ዝም ብሎ ቄሳር ወይም ደግሞ የክልል ባለስልጣን፣ የክልል ፕሬዚዳንት እንዳንተ፣ እንደ ፊሊክስ አይነት ገዢ ሰው አይደለም በፍርድ ወንበሩ ላይ የሚቀመጠው ሁሉን የሚያውቅ በሁሉ ላይ ስልጣን ያለው በጣም አስደናቂ ጻድቅ ፈራጅ የሆነው እግዚአብሔር ነው። ስለ ጽድቅ ስለ ፍርድ ሲነገር ይህንን መቼም ሳያነሳ ጳውሎስ እንዳልቀረ አስባለሁ። እኛ መጽሐፍ ቅዱስ ላይ የምናቀው የመጨረሻ ፍርድ እንደሚመጣ እና ጌታ ኢየሱስ ክርስቶስ በዙፋኑ ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በዙፋን ላይ መጥተው የነጩ ዙፋን ፍርድ የሚባል ፍርድ ይከናወናል። ያ የነጩ ዙፋን ፍርድ ላይ ሰዎች በሙሉ በምድር ላይ በሰው መልክ የተፈጠሩ ሰዎች በሙሉ በእግዚአብሔር ፊት ተሰብስበው ጻድቃን በክርስቶስ በኩል ጽድቅ ያገኙት ወደ እግዚአብሔር መንግስት፣ በክርስቶስ በኩል ጽድቅ ያላገኙትና አጣተኞች ወደ ዘላለም ኩነኔ ማለት ወደ ሲኦል እንደሚገቡ ነው መጽሐፍ ቅዱስ የሚናገረው። እንዳውም ዕብራውያን ምዕራፍ 9 ቁጥር 27፣ ይህንም በቃላችን መያዝ ይኖርብናል። እንደዚህ የሚል ቃል ተጽፎ ታገኛላችሁ። ለሰዎችም አንድ ጊዜ መሞት፣ ከሱ በኋላም ፍርድ እንደተመደበባቸው የእግዚአብሔር ቃል ይናገራል። ሰዎች አንድ ጊዜ ይሞታሉ፣ ከዛ በኋላ ፍርድ አለባቸው። እና እኔ ብዙ ጊዜ ኢትዮጵያም ውስጥ ሌላም ሌላም ቦታ ስሰብክ ይህንን ዕብራውያን 9፥27ን የምናገረው አንድ ነገር አለ ሁል ጊዜ። እና ሰዎች የሰው ልጆች በሙሉ ሞት የሚባለውን ነገር ማምለጥ አይችሉም። በአዳምና በሄዋን ኃጢአት ምክንያት ይሄ ቁሳ አካላዊው ሞት ለእኛ ለሁላችንም ይመጣብናል፣ አናመልጥም። ይሄንን ግን የመጨረሻውን ፍርድ ሰዎች ማምለጥ ይችላሉ። አሁን ማምለጥ የምንችለው በእንደዚህ አይነት መንገድ ነው። የመጨረሻው ፍርድ እንዳይፈረድብን ፍርዳችንን ለእኛ ብሎ በቀራኒው መስቀል ላይ ተሰቅሎ ከቅድስት ድንግል ማርያም ተወልዶ የእኛን ኃጢአት ተሸክሞ በእኛ ላይ ይመጣ የነበረውን የኩነኔ የሲኦል ፍርድ የወሰደውን ክርስቶስ ኢየሱስን የምናምን ከሆነ ያን ጊዜ የሚመጣው ፍርድ እኛን የሚመለከት አይሆንም። ያን ጊዜ እግዚአብሔር በክርስቶስ በኩል ፍርዳችንን ስለወሰደው በቀጥታ ያለ ፍርድ ወደ መንግሥተ ሰማይ ነው የምንገባው። ምክንያቱም ጌታ ኢየሱስ ክርስቶስ የእኛን ፍርድ በመስቀል ላይ ወስዶታልና። ነገር ግን አሁን ጳውሎስ እየተናገረ ያለው ፊሊክስና ሚስቱ ድሩሲላ መስማት ያለባቸው እነሱ ራሳቸው በፍርድ ወንበር ላይ የሚቀመጡ ስለሆኑ ጻድቅ የሆነ ያለ ጉቦ ያለ አድሎ ያለ ማማለጃ ያለ ምንም የዘር ልዩነት በሰዎች ሁሉ ላይ በኃጢአታቸው መሰረት በተለይ ክርስቶስን ባለማመናቸው ሰዎች ሁሉ ላይ ፍርድ የሚፈርድ ጻድቅ ፈራጅ አለ። ያ ፍርድ ይግባኝ የሚጠየቅበት ፍርድ አይደለም። ያ ፍርድ ከተፈረደ በኋላ ሰዎች እንደገና ይግባኝ ብለው ለሁለተኛ እና ለሶስተኛ ጊዜ ፍርድ ቤት አይቀርቡም። የመጨረሻ ፍርድ ነው። አንዳንድ ሰዎች ይህንን እዚህ ምድር ላይ ስንነግራቸው አልሰማ ብለው ሲኦል ውስጥ ሲገቡ እንደዚህ አይነት ነገር ያለ እየመሰላቸው እንደሚፍጨረጨሩ መጽሐፍ ቅዱስ ጥቆማ ሰጥቶናል። በተለይ ሉቃስ ወንጌል ምዕራፍ 16 ትዝ ይላችኋል። ሁለት ሰዎች እንደሞቱ አንድ በጣም ሃብታም ሰውዬ፣ ቀጥሎ ደግሞ አላዛር የሚባል ድሃ በሩ ላይ ተጥሎ ቁስሉን ውሻ የሚልሱት ፍርፋሬ ሰዎች እንዲጥሉለት የሚመኝ ማለት ይሄ አማኝን የወከለ ሰው ነው ማለት አማኝ ሁሉ ድሃ ይሆናል ማለት አይደለም። እና ግን ሁለቱም ሞቱ እና አላዛር ወደ አብርሃም ቅፍ ሄደ፣ የሀብታሙ ሰውዬ ደግሞ ሲኦል ወረደ ይላል መጽሐፍ ቅዱስ። እና ሲኦል ውስጥ ወርዶ ከገነት ምሕረት እንዲደረግለት አብርሃምን እንደጠየቀ እና ደግሞ ያ አላዛር የሚባለው በጣቱ ጫፍ ውሃ ነክሮ ምላሱ ላይ ጠብ እንዲያደርግለት እንደለመነ እንደዚህ እንደዚህ አይነት ነገሮች ሰዎች ሲኦል ውስጥ ሊያስቡ ይችላሉ። ግን ተስፋ ቢስ የማያዋጣ የማይሆን ነገር ነው። እና ያ የመጨረሻ ፍርድ ነው። ይህንን ነው ጳውሎስ ለድሩሲላና ለፊሊክስ የነገራቸው ይሄ እኛም መስማት ያለብን ነገር ነው። በጣም አስደናቂና ዘላለማዊ እውነት ነው። ይህንን ካየው በኋላ እያንዳንዱን ነገር አብራርቶ ጳውሎስ ሲጨርስ ፊሊክስና ድሩሲላ ምንድን ነው የመለሱት እና ምንድን ነው የተሰማቸው ነገር? ይሄ የመጨረሻው ነጥቤ ላይ የማነሳው ነገር ነው እና ብዙ ሰዎችስ ምንድን ነው እንዲህ አይነት መልክ ሲሰሙ ምላሻቸው የሚለውን በመጨረሻ ነጥብ ላነሳላችሁ ፈልጋለሁ። ቁጥር ሃያ አምስትን እንደገና ላንብብላችሁ እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ኩነኔ ሲነጋገር ሳለ ፊሊክስ ፈርቶ፣ አሁንስ ሂድ፣ በተመቸኝ ጊዜ ልክ ያስጠራሃለሁ ብሎ መለሰለት ይላል። እነዚህ በሶስት ነጥብ ላይ የተነገሩት መልእክቶች አንድ ውጤት በፊሊክስና በድሩሲላ ውስጥ አምጥተዋል። አሁን ይህንም በደንብ አዳምጡኝ፣ ተመልከቱ ፊሊክስ ምንድን ነው ያደረገው ይላል። እዚ ጋር ፊሊክስ ፈርቶ ይላል። ሶስት ነገሮች ነው ጳውሎስ ያብራራው፣ ስለ ጽድቅ፣ ራስን ስላለመግዛት እና ደግሞ ራስን ስለ መግዛት፣ ኦፖዚት ነው ራስን አለመግዛት፣ እና ስለሚመጣው ፍርድ ነው ያብራራው። እና እነዚህን ነገሮች በተናገረ ጊዜ ፊሊክስ ፈርቷል ነው የሚለው። ይሄ የተሰማውን ስሜት ነው የምትመለከቱት። እና በጣም አስገራሚ ነው ትዕይንቱን ስታየው፣ እስረኛ፣ ተራ ሰው፣ ነገ ጠዋት በስልጣኑ ስር ሆኖ ሊገለው የሚችለው ሰው ነው ጳውሎስ የተናገረው ነገር ግን ኃይለኛ ነገር ነው። ውስጡን ነው ያንቀጠቀጠው። እኔ ይህንን የግሪኩንና የእንግሊዝኛውን ፈርቶ የሚለውን አንብቤዋለሁ፣ አይቸዋለሁ። ትንሽ ጥናት ላደርግበት ሞክሬያለሁ። ፈርቶ የሚለው የአማርኛው ቃል በጣም ለስላሳ ቃል ነው እና ጠንካራ አይደለም። አሁን ፊሊክስ የተሰማውን ነገር በትክክል አይገልጠውም። እና ምንድን ነው የእንግሊዝኛው የሚለው? ፊሊክስ ትሬምብልድ ነው የሚለው። ተንቀጥቅጧል። ውስጡ ተንቀጥቅጧል። ይሄ በጣም ሲሪየስ ነገር ነው፣ የምር ነገር ነው፣ በጣም የሚያስፈራ ውስጥን አስፈርቶ ውጭውን ራሱ ያንቀጠቀጠው ነገር ነው። ፊሊክስ እና ፈርቶ ተንቀጥቅጧል እና ስለዚህ ይሄ የውስጡ መንቀጥቀጥ እና ፍርሃት የሚያሳየው ነገር ምንድን ነው? የፊሊክስ ህሊና በደንብ እንደተነካ ነው። በጌታ በመንፈስ ቅዱስ እና በእግዚአብሔር ቃል ኃይል አማካኝነት ህሊናው ተነክቷል። ጽድቅን በተመለከተ የሚያውቀው ነገር የለም እንደምታስቡት። እና ራስን መግዛት በተመለከተ ራሱን ገዝቶ የማያውቅ ሰው ነው እና የመጨረሻ ፍርድን በተመለከተ አዎ፣ እሱንም የሚጨምር ነው። ምክንያቱም የእግዚአብሔር ፍርድ በሰዎች ሁሉ ላይ ይመጣልና እና በጣም የምር የሚያንቀጠቅጥ ነገር ነው። ከዚህ ማምለጥ የሚቻለው እንዴት ነው? ጳውሎስ ከዚህ ማምለጥ የሚቻልበትን መንገድ በትክክል እንደተናገረ አምናለሁ። እምነትህን በክርስቶስ ላይ ብታደርግ ከፍርድ ነጻ ትሆናለህ፣ ራስን የመግዛት ኃይል ይኖረሃል፣ ደግሞም ጻድቅ ትባላለህ ብሎ ሳይነግረው እንዳልቀረ ምንም ጥርጥር የለም። ግን ፊሊክስ አሁን በተነካው መነካት መሰረት ወደዚህ ወደ እግዚአብሔር ምረት መጥቶ ምንድነው ማድረግ ያለብኝ የሚል ጥያቄ መጠየቅ ሲገባው፣ አይ እውነት ነው ፈርቻለሁ መልእክቱ ትክክል ነው ግን ሌላ ጊዜ ሲመቸኝ እሰማሃለሁ ብሎ ሲያሰናብተው ነው የምታዩት። በጣም አሳዛኝ፣ አሳዛኝ ውሳኔ ነው። እንደዚህ ነው ያለው፣ አሁንስ ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት። ይሄ የብዙዎች መልስ ነው። ብዙ ሰዎች ልባቸው ያወቀ እውነቱ ሲነገራቸው እግዚአብሔር እጁን ዘርግቶ ላድናችሁ፣ ልማራችሁ፣ የራሴ ላድርጋችሁ፣ ከሚመጣው ኩነኔ ፍርድ ልታደጋችሁ፣ ደግሞ ይሄ በጣም ኮምፕሌክስ ውስብስብ ነገር አይደለም፣ ክርስቶስን እመኑ፣ በሱ በኩል ወደ እኔ ኑ እና ነፃ ስጦታ ሰጣችኋለሁ ብሎ ሲናገር ይሰሙና፣ አይ ሌላ ጊዜ የሚመች ጊዜ ፈልጋለሁ። ፊሊክስ መቼ ነው የሚመችህ? እከሌ እከሊት መቼ ነው የሚመቻችሁ? እግዚአብሔር የሰጣችሁ ጊዜ፣ ልባችሁ የተነካበት ጊዜ መቼ ነው? አሁን ነው። መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ ስድስት ላይ የተወደደው ጊዜ አሁን ነው የመዳን ሰዓት አሁን ነው ብሎ ይናገራል እና ቀጠሮ ሊሰጠው የሚገባ ነገር አይደለም። መዳን አሁን ነው መዳን ያለባችሁ እና ፊሊክስ፣ እዚህ ጋር እንደምታዩት ልቡን ነው ያደነደነው ለእግዚአብሔር መልእክት እምቢ ነው ያለው። የነፃውን ስጦታ አልፈልግም፣ ለእኔ አይደለም፣ ሌላ ጊዜ ሲመቸኝ እሰማሃለሁ ነው ያለው። በጣም ይገርማችኋል በምድር ላይ ሲመቸኝ ወደ ጌታ እመጣለሁ ብለው ያሰቡ ሰዎች መቼም ሲመጡ ታይቶ አይታወቁም። ምክንያቱም ነገ ነገን ይወልዳል። ዛሬ ካልተመቸን ነገ አይመቸንም። ነገ ካልተመቸን ተነጎዳ አይመቸንም። እና ይሄ የማመካኛ አንድ መጥፎ ነገር ነው። እና ጽድቅ አልፈልግም፣ ራሴን መግዛት አልፈልግም፣ የመጨረሻው ኩነኔ እና ፍርድ በእኔ ላይ ቢመጣ ጉዳይ አይደለም። ልቡን ለማደንደን የሰጠ ሰው ነው። ፊሊክስ አንድ ነገር እናገርና ወደ ማጠቃለያ ሀሳብ ይመጣለሁኝ። ፊሊክስ ልቡን አደነደነ እና የእግዚአብሔርን መልእክትና የእግዚአብሔርን ምሕረት አልፈልግም አለ። ቀነ ቀጠሮ መስጠት ፈለገ። ልክ እንዲህ አይነት ያደረገ አንድ ሰው መጽሐፍ ቅዱስ ላይ ተጠቅሷል። ራሱን የቻለ አንድ ስብከት የሚወጣው ነው። ሙሴ ዘጸአት ምዕራፍ ስምንት ላይ ነው። ልዩ ልዩ እንትኖች መቅሰፍቶች በእስራኤል ይከናወኑ ነበረ እና ሙሴ ፈርዖን ጋር ሄዶ ሕዝቤን እስራኤልን ልቀቅ ይልሃል እግዚአብሔር ብሎ ለፈርዖን መልእክት ተናገረ። ፈርዖንም እምቢ አለ። ልክ እዚ ጋር ፊሊክስ ልቡን እንዳደነደነ ፈርዖንም ልቡን ማደንደኑን ቀጠለ እና አንድ ቀን የተለያዩ መቅሰፍቶች ከተከናወኑ በኋላ አንድ ቀን እግዚአብሔር ሙሴን እንዲህ ብሎ አዘዘው። እጅህን ይሄ በትርህን ወደ ሰማይ አንሳና በምድሪቱ ላይ ሁሉ እንቁራሪት እንዲወርድ እዘዝ አሉ። በምድሪቱ ላይ በሙሉ እንቁላል እንቁራሪት ወረደ። እንቁራሪት ቤተ መቅደስ ውስጥ፣ ምግብ ውስጥ፣ አልጋ ውስጥ፣ ሳሎን ውስጥ እንቁራሪት በእንቁራሪት ሆነ አገሩ በሙሉ እና ፈርዖን አስማተኞችን ጠርቶ እንቁራሪቶችን አስወግዱልኝ ብሎ ለመናቸው። አስማተኞች ጸለዩ፣ በፍጹም ሊነሳ አልቻለም። በኋላ ፈርዖን ሙሴንና አሮንን ጠራና በጣም ተጨንቅ ያለው እንቁራሪቶች ከሀገሬ ላይ እንዲነሱልኝ እፈልጋለሁ ብሎ ጠየቀ። እና ሙሴ እንዲህ ብሎ ጠየቀው መቼ እንዲነሱልህ ትፈልጋለህ አለው። የመለሰው መልስ ምን እንደሆነ ታውቃላችሁ? በጣም የሚገርም ነው። ትልቅ ስብከት የሚወጣው ነው። እና ነገ ጸልይልኝ አለው ዛሬ ከእንቁራሪቶች ጋር ልደር። ዛሬ በህልሜ ስጨነቅ ልደር። ዛሬ እንቁራሪት እዚህ አንሶ ላይ ውስጥ እየመጣ እያለ ያስጨነቀኝ ይደር። ዛሬ ከእንቁራሪቶች ጋር ስጨመላለቅ ልቆይ፣ ነገ ነው ጸሎት የምፈልገው። ልክ እዚህም ጋር ያለው ባለስልጣን እንደዚህ ነው ያለው፣ ሲመቸኝ። መቼ እንደሚመቸው ማንም ሰው አያቅም። በእርግጥ ሁለት ዓመት ሳይመቸው እዚህ ጋር እንደቆየ እስከ መጨረሻው ብታነቡ ታያላችሁ። እና እንዲሁም በሁለተኛው ዓመት መጨረሻ ላይ ጳውሎስን እስር ቤት እንደተወው ፊሊክስ ጳውሎስን ከመፍታት ጉዳዩ እንዲፈታ ከማየት ይልቅ ሌላ ባለስልጣን ተካው። ፊሊክስ ሮም ተጠርቶ ልዩ ልዩ ፍርድ እንደተከናወነበት የታሪክ ጸሐፊዎች ይናገራሉ። ግን እንደዚህ አይነት ውሳኔ ነው የወሰነው። ብዙ ሰዎች እንደዚህ አይነት ውሳኔ ይወስናሉ። እኔ አሁን ለእናንተ የምመክረው ነገር ምንድን ነው? ይሄ በጣም አስደናቂ እውነት ነው። እግዚአብሔር በክርስቶስ ኢየሱስ በኩል ወደኛ ያመጣው ጽድቅን ነው ጽድቅን ከእግዚአብሔር እንድንቀበል፣ ራስን የመግዛት ኃይል ከእግዚአብሔር እንድናገኝ፣ የሚመጣው ፍርድ በእኛ ላይ እንዳይሆን በክርስቶስ ስለተወሰደ በክርስቶስ ፍርዳችን ተወስዶ እኛ ከፍርድ ነፃ እንድንሆን እነዚህን ሶስት የወንጌል መልእክቶች ነው እግዚአብሔር ወደ እኛ ያመጣው እና ምንድን ነው ማድረግ ያለብን እኔ የምመክረው ሮጠን ወደ ክርስቶስ ኢየሱስ በመምጣት ዛሬ ማታ ስንተኛ አልጋችን ስር በርከክ ብለን ጌታ ኢየሱስ፣ እኔ ባንተ ላይ እምነቴን አደርጋለሁ፣ ኃጢአቴን ይቅር በለኝ እና ባንተ በኩል የሚገኙትን እነዚህን ሶስት ነገሮች ጽድቅ፣ ራስን መግዛት እና የዘላለም የፍርድ ነፃነትን ካንተ ዘንድ እንዳገኝ እርዳኝ ብለን ብንል እግዚአብሔር አስደናቂ ነገርን በህይወታችን ያደርጋል። ልባችንን ይለውጣል። ሰላምን ይሰጠናል። ራሳችንን የምንገዛ በዚህ ምድር ላይ በጣም አስደናቂ የተለወጠ ባህሪ የሚኖረን እውነተኛ ክርስቲያኖች፣ የእግዚአብሔር ልጆች እንድንሆን ያደርገናል። እና ዛሬ ይሄ እንዳያመልጠን ወደ ጌታ በመምጣት ልባችንን ለጌታ አሳይተን ይቅር ብሎን እንዲህ እነዚህ ሶስት ነገሮች በህይወታችን እንዲያደርግ ጌታን መጠየቅ ይኖርብናል። እግዚአብሔር ይባርካችሁ።